በህወሓት ኃይሎችና የኢትዮጵያ መንግስት መካከል እየተካሄደ ያለውን ጦርነት አስመልክቶ የተለያዩ የፖለቲካ ፓርቲ አመራሮችን አስተያየት ጠይቀናል። መንግስት በህወሓት ቡድን ላይ የሚወስደውን እርምጃ እንደሚደግፍ የገለጸው ባልደራስ ለእውነተኛ ዲሞክራሲያዊ ፓርቲ በንጹሀን ዜጎች ላይ የሰብአዊ መብት ጥሰቶች እንዳይፈጸሙ ጥንቃቄ መደረግ አለበት ሲል አሳስቧል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በበኩሉ ጦርነት ለሀገር አስፈላጊ አይደለም፣ ውይይት መካሄድና ብሔራዊ መግባባት ላይ መድረስ ያሻል ይላል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲም በመግለጫው በትግራይ ክልል ያለውን ችግር ህወሓት ከደቀነው አደጋ አንጻር ብቻ በማየትና ህወሓትን ማሸነፍ ብቻ አላማ ያደረገ የአጭር ጊዜ ስልት ይዞ መንቀሳቀስ የለበትም ብሏል። በኢትዮጵያ መንግስትና በህወሓት ኃይሎች መካከል የሚደረገው ጦርነት መፍትሄ አያመጣም ብሏል። ለዚህ መፍትሄ የሚሆነው የ የሽግግር መንግስት መቋቋም ነው ያለው፣ ደግሞ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ነው። የብልጽግና ፓርቲ በበኩሉ ህዋት አገር ለማፍረስ የተነሳ አሸባሪ ቡድን በመሆኑ ምንም አይነት ድርድር አይደረግም፣ መንግስት ቡድኑን ለህግ እንዲቀርብ ያደርጋል ሲል አቋሙን ገልጿል። ናኮር መልካነው አስተያየቶቹን ያሰባሰበው እንደሚከተለው ይቀርባል። የኢትዮጵያ መንግስት የህዝብ ተወካዮች ምክር ቤት አሸባሪ ብሎ የፈረጀውን ከህወሓት ቡድን ጋር ወደ ጦርነት የገባው ተገዶ መሆኑን ይገልጻል። መንግስት ህግ የማስከበር እርምጃ ነው ብሎ በሚጠራውና ከህወሓት ቡድን ጋር እያደረገ ያለው ጦርነት ከስምንት ወራት በላይ አስቆጥሯል። በርካቶች ህይወታቸውን ካጡበትና ሌሎች በርካቶች ለጉዳት ከተዳረጉበት ጦርነት ጋር ተያይዘው ከቤት ንብረታቸው የተፈናቀሉ እና ለተለያዩ የሰብአዊ ችግሮች የተጋለጡም ያንኑ ያህል ብዙዎች መሆናቸው ሲዘገብ ቆይቷል። የፌዴራል መንግስቱ በትግራይ የሚገኙ አርሶ አደሮች የግብርና ስራ በክረምቱ ጊዜ እንዳይስተጓጎል በሚል የተናጠል ተኩስ አቁም ማድረጉም የገለጸው ባለፈው ወር ውስጥ ቢሆንም የህወሓት ቡድን ጥቃቶች መፈጸሙ መቀጠሉን በመግለጽ የሌሎች ክልሎችን ኃይሎች ጭምር ያካተተ ውጊያ መቀጠሉም እንዲሁ ተገልጿል። በኢትዮጵያ ውስጥ የሚገኙ የተለያዩ ፖለቲካ ድርጅቶች ጦርነቱን አስመልክቶ ለአሜሪካ ድምፅ በሰጡት አስተያየት የተለያዩ ሀሳቦችን ሰንዝረዋል። የባልደራስ ለእውነተኛ ዲሞክራሲ የፖለቲካ ዘርፍ ኃላፊ አቶ ጌታ ነባልቻ ፓርቲያቸው የህወሓት ቡድን ላይ መንግስት የሚወስደውን እርምጃ የሚደግፍበትን ምክንያት የሰብአዊ መብት ጥሰቶች እንዳይፈጸሙ ጥንቃቄ መደረግ አለበት የሚል አስተያየት አክለው አቅርበዋል። ባልደራስ የነበረው አቋም ያሸበረ ኖሯል። አሁንም ችግሮችን በንግግርና በውይይት ለመፍታት እንዳንችል መልሶ ወደ ግጭት የሚገፋ ገፊ ነገሮች የሚያደረገ እያሸበረ ነበረው። በተለያዩ አካባቢዎች ላይ የተለያዩ ጥቃቶች ሰማያዊ መርት ጥፈቶች እንዲከወኑ ስፖንሰር ያደርግ ነበር። ስለዚህ በተደጋጋሚ ጦርነት ከመነሳቱ በፊት ሕወሓት አሸባሪ ድርጅት ናት። እሷ እንደ ድርጅት ውስጡ ላይ ብቻ እና የሚያንቀሳቀሳቸው የተለያዩ ነገሮች ላይ እርምጃ መወሰድ አለበት። ዜጎች ከሽብር

በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ጽሕፈት ቤት ኃላፊ አቶ ጥሩነህ ገምታ ለኢትዮጵያ ጦርነት አስፈላጊ አይደለም ያሉበትን ምክንያት ይዘረዝራሉ። በማንኛውም ቦታ በትግራይ ብቻ ሳይሆን፣ በአማራ ብቻ ሳይሆን፣ በኦሮሚያም፣ በአፋርም፣ በሶማሌም፣ በማንኛው በቤኒሻንጉል ጉሙዝ፣ በጋምቤላ፣ በመሳሰሉት ሁሉ ለኢትዮጵያ ጦርነት አያስፈልጋትም ነው ምናልባት ሰዎች ወይም ቡድኖች፣ ፓርቲዎች ሊሆኑ ይችላሉ። ወንበር ሊሻሙ ስሉ በህዝብ መካከል ቁርቋሶ እንዲነሳ ከሚያደርጉ በተሻለ ሁኔታ ይህ ሕዝብ መልካም አስተዳደር አስኖ መስራት እንዳለባቸው የምንናገረው ማንም ጦርነት አካሄደ ለሀገራችን ግን አስፈላጊ አይደለም። ማንኛውም ጦርነት፣ ማንኛውም ግጭት ለሀገር አስፈላጊ አይደለም። ለመንግስትም አስፈላጊ አይደለም። ለሚቆራቆሱት ሀይሎችም አስፈላጊ አይደለም። በተለይ በተለይ ደግሞ ለህዝቦቻችን አስፈላጊ አይደለም እና ዓለምን ዛሬ በደረሰበት የስልጣኔ ደረጃ ይሄንን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ በዚህ ዙሪያ በስልክ ላቀረብንላቸው ጥያቄ በሰጡት ምላሽ ከጥቂት ሳምንታት በፊት ፓርቲያቸው ጉዳዩን የተመለከተ መግለጫ ማውጣቱን አስታውሰዋል። ኢዜማ ሐምሌ አስር ሁለት ሺ አስራ ሶስት ዓመተ ምህረት ባወጣው የጽሑፍ መግለጫ በትግራይ ክልል ያለውን ችግር ህወሓት ከደቀነው አደጋ አንጻር ብቻ በማየት ህወሓትን ማሸነፍን ብቻ ዓላማ ያደረገ የአጭር ጊዜ ስልት ይዞ ከመንቀሳቀስ ባለፈ በዘላቂነት ክልሉ ተረጋጋ ሰላምና ዜጎች ወደ መደበኛ ህይወታቸው ሊመለሱ የሚችሉበት እንዲሁም ግጭቱ ለአንዴና ለመጨረሻ ጊዜ ተቋጭቶ ለሀገር ህልውናና አንድነትን በዘላቂነት ማረጋገጥ የሚቻልበት ስልት የአካባቢውን ተወላጆች በማሳተፍ ተነድፎ ተግባራዊ መደረግ አለበት፣ ሲል አስፍሯል። የዜማ በመግለጫው አጽንኦት ብሎ ካነሳቸው ሀሳቦች መካከል የሰብአዊ ድጋፍ የሚያስፈልጋቸው ዜጎች ድጋፍ እንዲደርሳቸው የሚደረገው ጥረት አሁንም ከምንም ጊዜ በላይ ተጠናክሮ እንዲቀጥል እና መንግስት የሰብአዊ እርዳታ በክልሉ ለሚኖሩ ዜጎች እንዲዳረስ የሚያደርገውን ጥረት በግልጽ እንዲያሳውቅ እንዲሁም በዚህ ተግባር የሚሳተፉ የሰብአዊ ድርጅቶች በግልጽነት እንዲንቀሳቀሱ ተገቢው ክትትል መደረግ ይኖርበታል የሚሉት ይገኙበታል። በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር በማስከባር ኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመችው ደግሞ ጦርነት ለሀገር አስፈላጊ አይደለም ውይይት መካሄድና ብሔራዊ መግባባት ላይ መድረስ ያሻል ይላሉ ከዘጠኝ ወር በፊት ከአርና ከልስግና ፓርቲ ቡድን መካከል የተጀመረው ጦርነት ምንም መፍትሄ እንደሌለው እና መፍትሄ ሊያበጅ እንደማይችል ድርጅታችን ስንገልጽ መቆየ ነው ያም የህይወት መሰረትነት የማህበራዊ ቀውስ እንደውም የኢኮኖሚ ቀውስ ካላስቀጠለ በስተቀረ ምንም መፍትሄ ማምጣት እንደማይችል ይታወቃል። በአፈሙዝ ማ- ምንም አይነት መፍትሄ ይገኛል ብለን አናምንም። ህዝቦች የራሳቸውን እጣ ፈንታ በራሳቸው ለመወሰን ደግሞ የፖለቲካ ውይይት ያስፈልጋል። የብልጽግና ፓርቲ የህዝብ ግንኙነትና ዓለም አቀፍ ጉዳዮች ኃላፊ ዶክተር ቢቂላ ሁሪሳ በበኩላቸው ህወሓት ሀገር ለማፍረስ የተነሳ አሸባሪ ቡድን በመሆኑ መንግስት ህግ የማስከበር እርምጃውን አጠናክሮ ይቀጥላል ብለዋል። አሸባሪ ቡድን ከሀገሪቱ ማዕከላዊ ንፃን አካባቢዎች ከተወገደ በኋላ ሀገርን የማፈራረስ የመበታተንና በጣም ያልተረጋጋች አንድነት ያልተጠበቀ የተበሰነች ኢትዮጵያን የመፍጠር አላማ ይዞ ነው ሲንቀሳቀስ የነበረው። ይሄ አላማውን የማሳካት አንዱ ስራ የሆነውን በሰሜን እዝ ላይ እጅግ በጣም ዘግናኝና ታሪክ የማይረሳው ጭፍጨፋ ካደረገ በኋላ የኢትዮጵያ ፌዴራል መንግስት ይሄ ቡድን እርምጃ እንዲወሰድበትና ላደረገው ጥፋት ለህግ እንዲቀርብ እንዲጠየቅ ለማድረግ ወ ወታደራዊ እርምጃ በትግራይ ክልል ህግን የማስከበር እርምጃ ሲያደርግ ቆይቷል። በመሀል ላይ ለትግራይ ህዝብ ሰብአዊ እርዳታ በሚገባ እንዲደር፣ የክረምቱ የእርሻ ወቅትም ሳይስተጓጎል ህዝቡ እርሻ እንዲያርስ እና የትግራይ ህዝብም ይሄን ጉዳይ ቆም ብሎ እንዲመለከት እና የጥሞና ጊዜ እንዲወስድ በማሰብ የተናጠል የተኩስ አቁም ውሳኔ ወስኖ እንደነበረ ይታወቃል። ነገር ግን ይሄ አሸባሪ ቡድን ይሄንን እንደ አጋጣሚ በመጠቀም በአማራ ክልል፣ በአፋር ክልል፣ በተለያዩ ወረዳዎች በንጹሀን ዜጎች ላይ ከፍተኛ የሆነ ጅምላ ጭፍጨፋ፣ የግብያ፣ የማፈናቀል፣ የንብረት ማውደም ተግባራትን እያከናወነ ነው የሚገኘው። ይሄ ተግባር በፍጹም ተቀባይነት የሌለው ነው። የኢትዮጵያ መንግስት ይህንን በቅርበት እየተከታተለ ይገኛል። እያደረሱ ያሉትን ጉዳት በመከላከል ሂደት ላይ ነው የሚገኘው የሀገራችን የስፍራ ሀይሎች። ይሄ የትግስት ጊዜ ግን የሚጠናቀቅ ነው የሚሆነው። በዚህ የሚቀጥል አይሆንም። ይሄ የትግስት ጊዜ በተጠናቀቀ ጊዜ፣ በማንኛውም ጊዜ ማለት ማለት ነው የሀገሪቱን ክብርና ሉአላዊነት የማስጠበቅ ስራ የሚሰራ ይሆናል ማለት ነው። ይሄ ቡድን ላደረገው ተግባር እርምጃ የሚወሰድበት ይሆናል። የተፎካካሪ ፓርቲ ኃላፊዎቹ አሁን በኢትዮጵያ ውስጥ ለተከሰተው ችግር መፍትሄ ይሆናል ያሉትን አስቀምጠዋል። ከዚህ በፊትም ስንለው እንደነበረ ውይይት ማካሄድ ነው እና ብሔራዊ መግባባት መፍጠር ነው የተሻለ ነገር የሚሆነው ሁሉን ነገር በሕግ አግባብ መጨረስ ብቻ ሊያልቅ የማይችል ነገር እንኳን ቢሆን የሌላ ጊዜ አስተላልፎ በሞ ሀገራችን በኢሚቶች ችግር ለመፍታት ሊከድበት ይገባል። በጦርነት ውጤት ይመጣል ብሎ ፓርቲው አያም። ግን ግን አስገዳጅ ሆኖ ጦርነት ውስጥ ምንገባ ከሆነ በሱ ደግሞ ራሳችን መከላከል አለብን እንጂ ሌሎች ማለቅ ያለባቸው በዚህ ደግግ፣ ጦርነቱ በተለይ በመንግስት በኩል ሲከወን በፍጹም የሰብአዊ መብት ጥሰት በማያከናወን መልኩ ተመታታኝ የሆነ የሚወስድ እርምጃ እየወሰዱ ይህን ጦርነት በቶሎ መጨረስ አለበት። ከችግሩ መርፌ ይሆናል የምንለው የአዳኝ መንግስት እንደ ፈደራል እንዲቋቋምና የተለያዩ አካላት ጥሪ አድርገናል። እንደዚሁም የፖለቲካዊ ይት ያስፈልጋል። እንደ የኦሮሚያ ክልል ደግሞ የኦሮሚያ ብሔራዊ ሽግግር እንድቋቋም ብቻ ሳይሆን የዜጎቹን ልዩነት እና ሰላምን ለማረጋገጥ በዛ መስራት እንዳለብንና እየሰራን ያለንበት ሁኔታ ነው ያለ፣ ማለት የብልጽግና ፓርቲው ዶክተር ቢቂላ ወሪሳ በበኩላቸው የሚደረግ ድርድር የለም፣ በመንግስት የሚወሰደው እርምጃ ይቀጥላል ብለዋል። አክት ሲክስ ጋር ድርድር ጉዳይም በሰላማዊ መንገድ መፍታት የሚባል ነገር አይታሰብም። ለዛ ሪ ፍቃትም ዝግጁነትም የሌለው ስለሆነ ማለት ነው። ያለው አማራጭ ይህን አሸባሪ ቡድን እንደ ቡድን እርምጃ እንዲወሰድበት አድርጎ ቡድን እንዲጠፋ፣ ከዚህ ጀርባ ያሉ ግለሰቦች አመራሮች ደግሞ አንድ በአንድ ተለቅመው ለሕግ እንዲቀርቡ ማድረግ ብቻ ነው የኢትዮጵያ አቋም። አንዳንድ ተፎካካሪ ፓርቲዎች የሽግግር መንግስት መቋቋም አለበት ሲሉ ለሚያቀርቡትም የብልጽግና ፓርቲ በወርሃ ሰኔ ውስጥ በተካሄደው ስድስተኛ ሀገር አቀፍ ምርጫ በህዝብ መመረጡን በመጥቀስ ሀሳቡን ሲያጣጥል መቆየቱ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ